አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የእስራኤል ጠቅላይ ሚኒስትር ቤንጃሚን ነተንያሁ በኬንያ ጉብኝት እያደረጉ ናቸው። ዛሬ ጠዋት ኔተንያሁ ናይሮቢ ውስጥ ከኬንያው ፕሬዝዳንት ኡሁሩ ኬንያታ ጋር ውይይት አድርገዋል። መሪዎቹ ከውይይታቸው በኋላ በሰጡት የጋራ መግለጫ ሁለቱ ሀገሮች በተለያዩ መስኮች ስምምነት መፈራረማቸውን ይፋ አድርገዋል። ስምምነቶቹ በግብርናና በጸጥታ ጉዳዮች ላይ ያተኮሩ መሆናቸውን የኬንያው ፕሬዝዳንት አስታውቀዋል። ገልሞ ዳዊት ከናይሮቢ ተጨማሪ ዝርዝር አድርሶናል። ለሶስት ቀናት ይፋዊ ጉብኝት ኬንያ የሚገኙት የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ናትናያሁ ዛሬ ጠዋት ከኬንያው ፕሬዚዳንት ኡሁሩ ኬንያታ ጋር ውይይት አድርገዋል። ሁለቱ መሪዎች በጋራ በሰጡት መግለጫ መሰረት በጸጥታና በግብርና መስክ ጉዳዮች ላይ ስምምነት ተፈራርመዋል። ሆኖም የስምምነቱ ይዘት ግን በይፋ አልተገለጸም። የኬንያው ፕሬዚዳንት ኡሁሩ ኬንያታ ሀገራቸው እንዲሁም በአፍሪካ ቀንድ ያሉ ሀገሮች እስራኤል በውሃ አጠቃቀምና በቴክኖሎጂ ኪሎት ያላትን እውቀት መጋራት እንደሚፈልጉ ጠቅሰው ኬንያ ዜጎቿን ወደ እስራኤል ልካ በማስተማር ላይ እንደምትገኝ ተናግረዋል። አንዱና በዋነኝነት እስራኤል የተጠቀመችበት መስክ ቴክኖሎጂ ነው። እኛም በጣም በምንፈልገው በጸጥታ በኩል ብቻ ሳይሆን በግብርና በውሃ አጠቃቀምም እንዲሁ። ስለዚህ ወዳጅነታችን በመረጃ ልውውጥ፣ በስለላ ምክርም ተግባር እንቀጥላለን። ያም ብቻ ሳይሆን ግንኙነቱ ከኬንያ ጋር ብቻ ሳይሆን ከአካባቢያችን ከአፍሪካ ጋር የተሻለ እንዲሆን እንጠራለን። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ናትናያሁ በበኩላቸው ሀገራቸው የቅድመ ስለላ ስራ በማከናወን ብዙ የሽብር ጥቃቶችን ያከሸፈች ሀገር በመሆኗ ይህንን ክህሎት ለኬንያና ለሌሎች አፍሪካ ሀገሮች ማካፈል እንደምትፈልግ ገልጿል። ከአይስል፣ ከአልቃይዳ፣ ከቦኮ ሀራም አልሸባብ ጋር ትልቅ የሽብር ውጊያ ነው ያለው። እነኚህ የጽንፈኞች ቡድን ዓለማችንን በማጥቃት ላይ ናቸው፣ አፍሪካንም ጭምር ማለት ነው። እስራኤልም በዚህ ረገድ ብዙ ማበርከት ትችላለች። ይኸውም ለሚሰሙን ሁሉ ስንነግር እንደነበረ፣ አንድ ጥቃት ከመፈጸሙ በፊት መረጃ ካገኘን ጥቃቱን ማክሸፍ እንችላለን። እስራኤል ይህን ስታደርግ ቆይታለች። በአፍሪካ ካሉ ወዳጆቻችን ጋር የደህንነት መረጃ ለመለዋወጥ ዝግጁ ነን። የአፍሪካ ጉብኝታቸውን በዩጋንዳ የጀመሩት ናታንያሁ የኬንያ ጉብኝታቸውን ካጠናቀቁ በኋላ ሩዋንዳንና ኢትዮጵያን ይጎበኛሉ። ለአሜሪካ ድምጽ ገለሞ ዳዊት ከናይሮቢ